የእሳት እራት ዝርያ የሆነው ፎል አርሚ ዋርም ወይም አንበጣ በመባል የሚታወቀው ላለፉት ወራት በደቡብ በምዕራብና በምስራቅ አፍሪካ ውስጥ ያሉ የገበሬ ማሳዎችን ከጥቅም ውጪ እያደረገ እንደሚገኝ እየተነገረ ነው። በታህሳስ ወር 2009 ዓ ም ከመካከለኛው አሜሪካ በፈጣን ጉዞ ይህ የአንበጣ መንጋ መነሳቱን የሚናገሩት በኢትዮጵያ የግብርናና የተፈጥሮ ሀብት ሚኒስቴር የኮሚኒኬሽን ጉዳዮች ኃላፊ አቶ አለማየሁ ብርሃኑ፣ አሁን ደግሞ ከምስራቅ አፍሪካ ወደ ኢትዮጵያ መሻገሩን ለዶችቬሌ አስረድተዋል። በኢትዮጵያ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በቤንቺ ማጂ ዞን በሸካና በከፋ ዞን ውስጥም 967 ሄክታርን የያዘ በቆሎ፣ ማሽላና ሩዝን ጨምሮ ወደ 80 የምትጠጉ የሰብል አይነቶችን ያንበጣው መንጋ ከጥቅም ውጪ ማድረጉንም አቶ አለማየው አረጋግጠዋል። ይህን የሰብል ጸር በሀገሪቱ ውስጥ ካለው ተምች ለየት የሚያደርገው ይላሉ አቶ አለማየው ከሌላ ጊዜ ካሉት ተምች ልዩ የሚያደርገው በተለይ በቆሎን የማጥቃት ኃይል አለው። በቆሎ በተጨማሪ ሌሎች እነዚህ ሰፋፊ ቅጠል ያላቸው እና የግዶች ሳሪንም ጭምር የሚያጠቃ ከመሆኑ ጋር ተያይዞ እነዚህ ነገሮች በሀይለኛ ሁኔታ ያጠቃል። በቆሎን ሙሽራ ውስጥ ከገባ በኋላ የመቆየት ባህሪ እና አቅሙም ከፍተኛ ከመሆኑ ጋር ተያይዞ ለርጭትም ፈታኝ የሆነ ነገር ነው። ጸረ ተባይ መድኃኒትን ለመርጨት ርጭቱንም ለመከላከል ይህ ለሀገሪቱ የመጀመ መመሪያ የተባለው የአንበጣ መንጋ በአንድ ጊዜ እስከ ሁለት ሺህ ድረስ እንቁላል መጣል እንደሚችል ያመለከቱት አቶ አለማየሁ የአካባቢው አርሶ አደሮች የተጎዳውን ሰብል በመንቀልና በማቃጠል መቋቋም እንዲችሉ የግንዛቤ ማስጨበጫ መድረኮች መዘጋጀታቸውንም ይገልጻሉ። አክለውም እንግዲህ እስካሁን ወደ ከአራት መቶ ሊትር በላይ የጸረ ተባይ ርጭት እየተካሄደ ነው። አሁንም በቀጣይ በደቡብ ክልል በተለይ ልዩ ኮንታ የሚባለው አካባቢና ቤንች ማች እና ሌሎችንም ፈጣን ነው ጉዞ ሌሎችንም ክልሎች ሊያዳርስ ይችላል የሚል ሀሳብ ስላለ በዚህ ዙሪያ ነው እየሰራን ያለ ነው። ኢትዮጵያ ውስጥ የዝናብ እጥረት በተለያዩ አገሪቱ ክፍሎች በሰብል ምርት ላይ ባስከተለው ተጽዕኖ አምስት ነጥብ ስድስት ሚሊየን ሰዎች ለምግብ እጥረት እንደተዳረጉ ተገልጸዋል። የአንበጣ መንጋው እያደረሰ ያለው ጉዳት በምግብ እጥረቱ ላይ የሚኖረውን ተጨማሪ ተግዳሮቶች አቶ አለማየሁ እንደሚከተለው ያስረዳሉ። እንግዲህ ይሄ ተዛማች ተንች ደግሞ በዚህ ላይ ተጨማሪ ቻሌንጅ ነው፣ ፈተና ነው። ዞሮ ዞሮ መደረግ ያለበትን ማድረግ ነው ያለብን። በሰዓት እንግዲህ በአንድ ጊዜ ከአሁን ፍጥነቱ ከመካከለኛ አሜሪካ ጀምሮ የአሜሪካ መጠ ተምች ነው የሚባለው ባይዛዊ እስካሁን ገና በሳይንስም ብዙ ተረጋግጦ እየተለየበት ሁኔታ የለም። አሁን ተመራማሪዎች ዛሬ በተለያየ መድረክ ላይ የግንዛቤ መፍጠሪያና ከተለያዩ ኢንተርኔቶች ዳውንሎድ ተደርጎ ይሄ አዲስ ከመሆኑ ጋር ተያይዞ በዚህ የሚያስፈልገው ጸረ መድኒት ምን አይነት ነው፣ መድኃኒት የመቋቋም ኃይሎች የመራቢያ ጊዜያቱ እህል የማጥቃት ኃይሉ ባህሪውን በሚለይ መልኩ ስራዎች እየተሰሩ ናቸው። እንግዲህ በአንድ ወር ውስጥ ከደቡብ አፍሪካ እስከ ምስራቅ አፍሪካ የመጣ ነው። አሁን ደቡብ ክልል ነው ያለው። መቀመጫውን በታላቋ ብሪታንያ ያደረገው ሴንተር ፎር አግሪካልቸራል ን ኢንተርናሽናል የተሰኘው የጥናት ተቋም በአፍሪቃ በፈጣን ጉዞ እየተስፋፋ የሚገኘው የአንበጣ መንጋ ወደ ኢዚያ የመንሰራፋ ጥቅም እንዳለው ማመልከቱንም የዓለም አቀፉ የዜና አውታር ቢቢሲ ዘግቧል።